እግዚአብሔር አምላካችን እናመሰግናለን። አብረን ታላቅ የሆንከው አምላካችን እግዚአብሔር በታላቅ ምረትህ በታላቅ ቸርነትህ እያንዳንዳችንን ጠበቀህ እንደገና ደግሞ በታላቁ ዙፋን ፊት እንደዚህ እንድንከማች እድልና ጊዜ ስለሰጥህን እናመሰግንሃለን ታላቁን ንጉስ የሰማዩንና የምድሩን ፈጣሪ እንድናከብርህ እንድናመልክህ ይህን ጊዜ ባርከህልናልና ክብር ሁሉ ለአንተ ይሁን። ጌታ ሆይ፣ አሁን በፊትህ ባለንበት ሰዓት በደላችንና ኃጢአታችንን ስለ ጌታችን ስለ ኢየሱስ ክርስቶስ ይቅር ብለህ በመካከላችን ከፍ ከፍ እንድትል በቸርነትና በምረትህ በጌታ በመንፈስ ቅዱስ ኃይል እዚህ እንድትመላለስ እጆችን ዘርግተ እንድትባርከን በነገር ሁሉ መልካምነት እንድታሳየን እንማጸናሃለን። ክብር ሁሉ ላንተ ይሁን አቤቱ፣ አምልካችንን ተቀበል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን ይመስገን። የመጀመሪያው መዝሙራችን መዝሙር ሃያ አራት ነው። አዲስ ዝማሬ እንዘምር አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሪ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። በረኛቸው የታመኑ በመስኩ የተሰማሩ ዱካውን እየተከተሉ ለደህንነት የተጠሩ ከጨካኛው ሬ የዳኑ ከመታረድ የተረፉ ሐሴትን እንደሚያደርጉ ባጥፊው ጥፋት ስላልጠፉ አዲስ ዝማሬ እንዘምር፣ ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሬ እንዘምር፣ ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። ማቃችንን ቀዷልና፣ ጸጋውን አልብሶናልና ክብራችን ትዘምርለት ፍቅሩ አጽናንቶናልና ጉዳታችንን የሚሹ ጉድጓድ ምሰው የጠበቁን አጋንን ታፍረዋልና፣ ያደፈጡት ሊያጠቁን አዲስ ዝማሬ እንዘምር ለመድኃኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ አዲስ ዝማሬ እንዘምር ለመድኃኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። በፍጹም ልብ እንዘምር በአምላካችን ደስ በለን እና ጨብጭብ እልልን በል ለምንስ እንቆጥባለን በምስጋናችን ዝማሬ ምሽጉን ናፈርሳለን። በመንፈሳዊ ጦር እቃ ድል በድል እንሄዳለን። አዲስ ዝማሪ እንዘምር ለመድኃኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ አዲስ ዝማሪ እንዘምር ለመድኃኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። እግዚአብሔር ይመስገን። እግዚአብሔር አምላካችን ስለ ዝማሬው የተመሰገነ ይሁን። የመጀመሪያው የመጽሐፍ ቅዱስ ንባባችን መዝሙር ቁጥር ሁለት ነው መዝሙር ሁለት ይሄ መሲያኒክ መዝሙር ከሚባሉት መሲሁ መዝሙሮች የሚባሉት አንዱ ነው። አስራ ሁለት ቁጥሮች አሉት። አነብላችኋለሁ። አህዛብ ለምን ተናወጡ? ህዝቦች ስከንቱ ነገርን ለምን አሰቡ? የምድር ነገስታት ራሳቸውን አዘጋጁ፣ ገዢዎችም በእግዚአብሔርና በሱ መሲህ ላይ በአንድነት ተናገሩ። ማሰሪያዎቻቸውን እንበጥስ፣ ከእኛም ላይ ገመዶቻቸውን እንጣል አሉ። በሰማያት የተቀመጠው እሱ ይስቃል፣ ጌታም በእነሱ ይሳለቃል። ከዚያም በቁጣው ይናገራቸዋል፣ በቁጣም ትኩሳት ያስፈራቸዋል። እኔ ግን በተቀደሰው ተራራዬ በጽዮን ላይ ንጉሴን ሾሙህ። እግዚአብሔር የነገረኝን አዋጅ አውጃለሁ። አንተ የእኔ ልጅ ነህ፣ እኔ ዛሬ ወለድኩህ። ጠይቀኝ፣ ሕዝቦችን ለርስትህ የምድርንም ዳርቻዎች ለንብረትህ እሰጥሃለሁ። በብረት በትር ትሰብራቸዋለህ፣ እንደ ሸክላ ሰሪም እቃ ትፈረካክሳቸዋለህ። እናንተ ነገስታት ስለዚህ ጠቢባን ሁኑ፣ እናንተ የምድር ፈራጆች ተገሰጹ። እግዚአብሔርን በፍርሃት አገልግሉ እንዲሁም በመንቀጥቀጥ ተደሰቱ። ለጥቂት ጊዜ ቁጣው ሲነድ እንዳይቆጣ ከመንገዱም እንዳትጠፉ ልጁን ሳሙት። እምነታቸውን በእሱ ላይ የሚያደርጉ ሁሉ እነሱ የተባረኩ ናቸው ይላል። ይሄ መዝሙር በጣም አስደናቂ ነው። በተለይ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ተብሎ በአዋጅ የተነገረበትን ቦታ የሚነግር ነው። ራሱ ጌታ ኢየሱስ ክርስቶስ ነው ይህንን የሚናገረው እና ቁጥር ሰባትን በደንብ አስተውሎ ያወቀ ሰው በዘመኑ ካለ የስህተት ትምህርት በተለይ ጌታ ኢየሱስን በተመለከተ ስላለ የስህተት ትምህርት ይጠበቃል። ቁጥር ሰባትን ተመልከቱ። እንደዚህ ይላል፣ እግዚአብሔር የነገረኝን አዋጅ አውጃለሁ። ይሄ የተነገረው አዋጅ ነው። አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ይሄ በስላሴ አስተምሮ በጣም ወሳኝ ነው። ጌታ ኢየሱስ ከጥንት የነበረ እንደነበረ ዘመን እንዳላመጣው ጆሆባ ዊትነሶች ይሄንን ሲያዩ ይደነብራሉ። ሌሎችም እና እነዚህ የፌዝ ሙቭመንት እኛ አምላክ ነን የሚሉትም ሁሉ ምክንያቱም ጌታ ኢየሱስ ክርስቶስ ዝም ብሎ ኃይል የሌለው አምላክ ያልሆነ ሳይሆን በሆነ ጊዜ እኛን ለማዳን እግዚአብሔር የልጅነትን ስያሜ እንደሰጠው ነው የሚናገረው። ከጥንት ከጥንት ድሮ ልጄንህ ብሎ በአዋጅ እንደነገረው እና አንዳንድ መሠረታዊ ጥቅሶችን ማስተዋል በጣም ጥሩ ነው። እግዚአብሔር ስለ ቅዱስ ቃሉ እየተመሰገነ ይሁን። አሁን ቁጥር ሶስትን ነው የምንዘምረው። ቁጥር ሶስት በመዝሙር ደብተራችን ላይ ህዝቦች ሆይ ደስ ይበላችሁ ህዝቦች ሆይ ደስ ይበላችሁ፣ አምላክን አመስግኑ፣ በኪዳኑ የቆማችሁ በአንድነት ቅረቡ፣ ቅረቡ በእልልታ ዘምሩ፣ ለቸር ጌታ ቅረቡ በእልልታ ዘምሩ ለቸር ጌታ ዘምሩለት፣ በደጆቹ አምልኩት፣ በመቅደሱ ካገር ሁሉ ተከማቹ፣ ቸሩን ጌታ ወድሱ። ሩሩ ሆኖ ይጸናል፣ ሁልጊዜም ይመራናል። ሩሩ ሆኖ ይጸናል ሁል ጊዜም ይመራናል። እርሱ ነው የፈጠረን መድኅንን የላከልን ከዘላለም ፍርድ ያዳነን፣ ጽድቅን ያጎናጸፈን ለሰማያዊው ደስታ ሆኖልናል አለኝታ ለሰማ ያዊው ደስታ ሆኖልናል አለኝታ። እግዚአብሔር ይመስገን። የሁለተኛው የመጽሐፍ ቅዱስ ንባባችን ከሁለተኛ ጴጥሮስ ላይ ነው። ሁለተኛ ጴጥሮስ ምዕራፍ ሶስት ምዕራፍ ሶስት ከቁጥር አንድ እስከ አስራ አራት ያለውን አነባለሁ። እንደዚህ ይላል ተወዳጆች ሆይ ይህንን ሁለተኛ መልእክት ለእናንተ ጽፍላችኋለሁ፣ በሁለቱም የእናንተን ንጹህ አእምሮዎች በማስታወስ አነቃቃለሁ። ያም በቅዱሳን ነቢያት በፊት ተነግረው የነበሩትን ቃሎች የእኛን የጌታንና የአዳኙን ሐዋርያት ትእዛዝ እንድታስታውሱ ነው። ይህንን አስቀድማችሁ ወቁ፣ በመጨረሻው ቀናት በራሳቸው ምኞቶች የሚሄዱ አሿፊዎች ይመጣሉ። የእሱ የመምጣት ተስፋ ያለው ወዴት ነው? አባቶች ካንቀላፉበት ጊዜ ጀምሮ ነገሮች ሁሉ ከፍጥረት አንስቶ እንደነበሩ ይቀጥላሉና ለዚህም እነሱ በእግዚአብሔር ቃል ሰማያት ከጥንት እንደነበሩ፣ ምድርም በውሃ ውስጥና ከውሃ ውጪ እንደቆመች ወደው አያስተውሉምና፣ በዚያም ጊዜ የነበረው ዓለም በውሃ ጎርፍ ተጥለቅልቆ ጠፋ። አሁን ያሉትም ሰማያትና ምድር አመፀኛ ሰዎች ለሚጠፉበት ለፍርድ ቀን እሳት በዚያው ቃል ተጠብቀዋል። ነገር ግን ተወዳጆች ሆይ፣ በጌታ ዘንድ አንድ ቀን እንደ ሺህ ዓመት እንዲሁም አንድ ሺህ ዓመት እንደ አንድ ቀን መሆኑን ይህን አንድ ነገር የማታውቁ አትሆኑ። አንዳንድ ሰዎች መዘግየት እንደሚመስላቸው ጌታ ስለ ራሱ የተስፋ ቃል አይዘገይም። ነገር ግን ማንም እንዳይጠፋ ባለመፈለግ ሁሉ ወደ ንስሐ እንዲመጡ ስለኛ ይታገሳል። የጌታ ቀን ግን እንደ ሌባ በሌሊት ይመጣል። በዚያም ሰማያት በታላቅ ድምፅ ያልፋሉ፣ ነገሮችም በታላቅ እሳት ይቀልጣሉ፣ ምድር ደግሞ በውስጡ ያሉትም ስራዎች ይቃጠላሉ። ስለዚህ እነዚህ ነገሮች ሁሉ የሚጠፉ ከሆነ እናንተ በቅድስና ባህሪና በመንፈሳዊነት የእግዚአብሔርን ቀን መምጣት እየተጠባበቃችሁና እያፈጠናችሁ ምን አይነት ሰዎች ልትሆኑ ይገባችኋል? በዛም ሰማያት በእሳት ተቃጥለው ይጠፋሉ፣ ፍጥረታትም በታላቅ ትኩሳት ይቀልጣሉ። ይሁን እንጂ በሱ የተስፋ ቃል መሰረት፣ በዚያ ጽድቅ የሚኖርባቸውን አዲስ ሰማያትንና አዲስ ምድርን እኛ እንጠብቃለን። ስለዚህ ተወዳጆች ሆይ እንደዚህ ያሉ ነገሮችን እየጠበቃችሁ በሱ በሰላም እንድትገኙ ትጉዎች፣ እንከን የለሽና ያለነቀፋም ሁኑ። እግዚአብሔር ይመስገን ያነበብኩላችሁ የአምላካችን የሕያው እግዚአብሔር ቃል ነው። ቅዱስ አምላካችንን ስለ ቅዱስ ቃሉ እናመሰግነዋለን። ያው እንደምታውቁት እሁድ እሁድ ከሁለት ሰዓት ተኩል እስከ አራት ሩብ ጉዳይ ድረስ እንደዚህ ያለ ፕሮግራም አለን እና ሰዎች ወደዚህ ፕሮግራም እንዲመጡና የጌታን ቃል እንዲካፈሉ መጸለያችንን መዘንጋት የለብንም። ትዝ እንደሚላችሁ ባለፈው እሁድ እኛ እዚህ አልነበርንም እኔና ዴቪድ ዴቪድ እና እኔ ደብረ ብርሃን ነው በቀጥታ የሄድ ነው። እግዚአብሔር ጠብቆ በሰላም አምጥቶናል። ዴቪድ ጠዋት ሪፖርት አድርጓል ሄደን የነበርንበትን ሚሽን በተመለከተ እና ለእናንተም ቢነግራችሁ ጥሩ ነው ብዬ አሳስቤዋለሁ። ሶ ዩ አር ሞስት ዌልካም ሂር ዴቭ Addis after we Ababa after we uh, had a little uh, side trip over to djibouti uh, but uh, we uh, we got there and uh, very nice uh, accommodations for us. Uh, I was able to speak three times we went up, uh, went up to uh, dever birhan and uh, on on Saturday uh, we had an afternoon session uh, and I spoke on the um, the spiritual uh, conflict, and I, uh, <clears throat> I took fr from the uh, New Testament, 1 Corinthians 10.1, uh, where uh, uh, they're giving a history of our forefathers, the Israelites, and he says uh, in, in th – there's three verses here uh, – and he's talking about when they were in the wilderness, he says, but with many of them, god was not pleased, for they were overthrown in the wilderness. And you remember they had been taken, led by god, across, uh, following a pillar of uh, cl a cloud by day and a pillar of fire by night, and god was leading them. and uh, you would have thought that they, they would have been uh, happy for all that, but they, uh, they rebelled. Uh, there were times when uh, they, they didn't uh, follow what god wanted them to do. so they were overthrown in the wilderness and uh, And the verse after that says, "Now these things were our examples, and why? Now these things that happened to them were for our examples, and they are written for our admonition so he's uh, he's telling them that the things that we that we read in the Old Testament are for us to take uh, and, and use uh, to apply to ourselves uh, and so I took that and developed a less, Several lessons on the spiritual uh, battle. The, the physical battles with flesh and blood are very much like the spiritual battles. You, you use the same strategies and things like that. Uh, I, uh, I talked to them about uh, <clears throat> the, the, the conflict. I talked about Satan as a, a roaring lion seeking whom he may devour. And I told him, Your enemy wants to devour you. Now, uh, the The question might be well i 'm saved why would the, why would uh, Satan come after me and it 's very simple he wants to make you ineffective. he wants to make us as Christians uh, not able to accomplish anything for God uh, secondly, he might be after your family he might be trying to keep you uh, uh, off, off base so that you will not raise your family correctly. he can go after them and uh, and maybe uh, do, th do things to them to keep uh, them from being what they ought to be. And uh, then uh, and the other thing is uh, our commission to go into the world and preach the gospel to every creature, uh, to go out and find people who need Christ. Um, uh, there many people uh, in both of our countries need to know the Lord. And if He can keep us uh, always uh, in turmoil, always in conflict, one way or another. Uh, without any peace in our life, uh, then he can keep us from actually being effective. Uh, then, when we find that they they crossed over the the Red Sea, and rather than go straight into the the Promised Land and take it over as God promised, the the pillar of fire and and the cloud by day led them down southward because God had a few things to teach them, and so. Uh, i was uh, I was telling the people that there were some things that that the people that the Israelites had to learn before they would be effective, and in our lives we 'll find that to be the same thing. We need to prepare for the the battle that's uh, that 's coming in our lives. Uh, we need to be alert to the uh, the struggles that we have i I listed a number of them, but the, so one of the things that we have is that we have a struggle with the devil, we have a struggle with our own flesh, and I talked to them about how the flesh uh, uh, wars against the spirit and the spirit against the flesh, uh, the, uh, the, uh, the, the, the cigar uh, s uh, s uh, so, <laughs> the, the, the old man, uh, the, uh, the car carnal man, sorry and the Otis uh, Sue Is that the right word? Harghetto. Girl, <laughs> the, new, the new man. The new man. <laughs> I <do so>. <laughs> <laughs> when I put it in there, it says Oddest Man. <laughs> okay, so uh, God had promised them that He was going to drive the inhabitants out of the land in, in front of them, and so when they began to go in to take the land, uh, they didn't go in. You know, straight north into the into the into Palestine from even from the Gaza, they went to the outside and came in through the middle. Good battle strategy there, because that whole border down below was a highly fortified area, and they would have been walking into a real uh, firestorm of battle. But uh, he told them uh, exactly how to do it. But uh, they were supposed to go in there and and take push the inhabitants out. Uh, they were supposed to. Uh, uh, engage them and, uh, and and God had given them instruction to do that, but they they didn 't do it very well and so when we get to deuteronomy he says uh, no this is, this is in judges where he 's re recounting what happened. He says first, they had already shown they did not intend to uh, to follow the Lord with their whole heart, and they uh, had already violated the covenant, therefore the Lord would not fight uh, uh, on their behalf to eliminate the inhabitants. So, as we remember, when they were down in the wilderness, uh, they rebelled against Moses and they, uh, they started building golden calves and doing things that he told them not to do. They grumbled about the food that God gave them and, uh, and they uh, wanted to go back to Egypt. And uh, so, uh, they had already, their hearts weren't in the right place there. And secondly, he left the inhabitants, some of the inhabitants in the land, he wasn't going to drive them out. Uh, they were left as a test to see whether they would uh, walk in the way of the Lord, and it was necessary for them to see the evil right there, lest they were to become complacent. Um, so He left them there. Some of the problems in your life are left there to keep you humble. They're there to, to show you that you need to rely on God and not yourself. They they may you may have problems in your life uh, that um, that God has left there. Uh, so that you can see that you need some self improvement there, uh, the third thing it says the inhabitants were left to teach warfare to those who were not in the previous battle experience. This is uh, very interesting because it indicates god's view of warfare. It is necessary for people to understand uh, the ways of war in uh, and uh, in order to conduct war. They had a lot of smaller nations that were fairly easy uh, to defeat, and uh, there were much, much bigger nations that were uh, out there. There was uh, Babylon uh, was uh, a rising power, and Assyria was a rising power, and Egypt was uh, coming back to power after they'd uh, been a little bit de devastated in the Red Sea. But uh, uh, God leaves things in our life to teach us for the bigger things that's coming, and that went along with uh, one of my lessons later on that uh, we we need to prepare. Uh, little by little, we need to learn to do things so that in small battles and so, uh, spiritual conflicts, so that when we get to some bigger thing, we will have the experience to do that. Uh, I at one point had talked about david and uh, uh, and his experience with Goliath. Uh, david was a little shepherd boy out in the in the desert uh, and, uh, or in the uh, in the fields with the sheep and uh, that's kind of a that 's kind of a boring. Occupation there, you got a lot of time on your hands, you're watch, watching the sheep. But he learned uh, something that he had to be alert to the, to the problems coming in. He had to be alert to things like lions, bears, and thieves that might come to take the sheep. So he learned to defend the sheep, and uh, in that way, uh, he learned how to use a sling, uh, how to fight with his bare hands. And he learned uh, some things so that later in his life, when he stood up against Goliath uh, he's just another guy I, he's, uh, you know it didn't bother him. Uh, he was ready to take on uh, the, the bigger tasks uh, I, th I think i'll I'll talk then about um, in, in the, in the in relationship to the battles that we have, we have a lot of defensive things we have to do in our life to to make sure that um, we, that, that Evil doesn't overcome us, but we have a lot of things uh, that we need to fight for. We need to fight, uh, we need to fight or, or we need to excel in taking on uh, tasks in our life. Sometimes our job will require us to, to have a mentality of, of using um, strategies and, and things like that. We need to try to excel in sports, uh, we need to excel in our, our studies, our Bible studies, and things like that. Uh, and we need, to, uh, uh, we need to be aggressive at trying to win people to Christ. And all of these are kind of spiritual conflicts that go on. Uh, and I wanted to talk to them and, about that and uh, give them some strategies that would uh, be able to help them uh, to work that. On the second uh, session that we had, I talked about, uh, I, I took a secular educational principle and I, I asked uh, the people if. Uh, they, um, you know, if they, if, they, if they were parents that were going to teach children, uh, if they were teachers, uh, if they were pastors that were trying to teach people, or if they wanted to be any one of these, uh, there are, I, I gave them Bloom's Taxonomy of, of Educational Higher, uh, Bloom's Taxonomy of uh, Educational Objectives. I, they're, they're called by a number of names. And it's a stair step, about six steps that we take as we learn a topic or subject and so I talked to them about that and I the the first level is knowledge which is just simply recall of information it's like learning Bible verse we don't know what it means but we just learn it uh, as a child I learned the verse uh, uh, uh, I learned the the one that says all we like sheep have gone astray now, I didn't have any idea what that meant but uh, that was that was just knowledge the second level we go to is, is understanding or comprehension of these facts, and uh, we, we, I saw such verses uh, as uh, uh, John uh, chapter in John chapter 10, where he, where Christ says, "I am the good shepherd," uh, where he says the, the good shepherd lays down his life for the sheep, and I be, began to understand the the sheep and the shepherd and and things like that, and then the third level, and there's many, many scriptures that you could put in that uh, level, but the third, the third level is, uh, is what they call uh, the application. and, and here, uh, anything that you're trying to learn, you have to ask the question, what does this mean to me? Uh, how does this affect my life? and then um, it occurred to me that that's just like david in the, uh, in the verse where he says, the lord is my shepherd. Uh, he understood that now we 're talking about us we 're talking about we we the sheep, and he the shepherd, and it goes through all of that uh, then there's uh, there 's many other things the fourth level we 're trying to work out an analysis of uh, of what this all means. We have the uh, parable of the ninety nine the sacrifices, and uh, we even can have um, uh, uh, John the Baptist, when he points to Jesus and says, "Behold, the Lamb of God, which taketh away the sin of the world," uh, and so there, there you go. Um, all of these facts, we try to put them all together, and if we're successful at at pulling together all of these facts, then uh, we, we we synthesize it into a into a, a Christian worldview. And this applies uh, if you're talking about salvation. We first learn about sin. We learn about the penalty for sin. We say, Yes, I am a sinner. I need Christ as my Savior. And then uh, we apply it to ourselves. And then as we go on from that, we, under we start understanding all the different facts about salvation and so forth. And, uh, and then we start applying that. Uh, your Christian worldview is going to say, Christianity and salvation is for the whole world. Uh, and we and we synthesize that. Uh, so we talked about that. We talked about forming a Christian worldview and how uh, one thing you need to do is know your Bible so that you can spot things that aren't in the Bible. And when somebody tells you something that's not in your Christian worldview, you you look at it and say, Well, that's not in the Bible. So um, uh, and then we talked about God calling men uh, and women to His service. Uh, and volunteers, who shall I send, and who will go with for us? Uh, and uh, the answer was, here am I. Send me. Uh, we. Uh, I talked about um, uh, later. Uh, let's see. The same same time, we talked about uh, the uh, characteristics for a deacon, and uh, we talked about uh, more. Uh, moreover, it is required in servants or stewards that a man be found faithful. Uh, we talked about taking a little knowledge, using it to the fullest, and then God giving us more knowledge after that. a little wisdom, and God will begin and begin making small, wise choices, and God will give you more wisdom. You take a little money and start using it for God, and God will give you more. Uh, take what wisdom God has given you and use it for His honor and glory. and what do you have in your hand? You just uh, check what what uh, you, what you have. Uh, I don't have any. I don't have anything to serve God with. Well, there were there were some notable exceptions in the Bible. Moses had a rod, and God said, "Throw it down and then pick it up," and and that was what God was going to use in His hand. Uh, we remember uh, Shamgar had an ox goad, and um, Samson, uh, at one point, was uh, called into battle with just uh, the jawbone of a donkey. So we must uh, not forget the main mission that people need the Lord. We need to be good and faithful servants, and to have a good presentation of the plan of salvation ready to give it to men and women who need it. So there were those um, much more, and then on the last, uh, uh, my last session was on Monday. We had the church leaders there, and um, we were we were aiming to talk about stewardship, uh, talking about um, uh, monetary things, and I asked the question: Does God want you to be rich or does God want you to be poor? And then I told them that that was a trick question because uh, there's more to that. The world will oftentimes try to push you into uh, a false choice where you have to choose one or the other, and neither one of them is part of what um, what what a Christian would believe. But uh, I then explained to them that there's more to it than just m Rich and poor there's uh, rich in this world and rich in godliness and and I cited to them that you can be rich in this world and rich in godliness, or you can be uh, poor in this world and poor in godliness and you, and there's uh, the, the comparable matters of being uh, rich in godliness and poor uh, monetarily in this world in wealth, or you can be uh, uh, poor in in this world, but rich in godliness. So we talked about that, and then I gave them uh, some interesting things uh, from my life. I, I, uh, I, I addressed it. I began addressing it by saying that I am here to them. I said I am here uh, to fulfill a godly appointment. Uh, I may not have known it when I was younger, but uh, God had an appointment for me to to be in Ethiopia and to talk to those people about some things that um, that I. Uh, understood w well enough uh, to tell them that might have been some help to them, and uh, so I did. I, uh, I did that, and then I explained to them that throughout my life, God had been preparing me, and I pointed to uh, e even as a young child, there were some choices, there were some turn turning places in my life that, if it hadn't gone right, I would not have met the right people, I would not have been in the right place uh, to get the next. Link, and even when I chose uh, to do something different, God worked it out so that that was actually the right choice for me. Uh, I wanted to give you one more thing. Uh, there were there were two things uh, that that seemed to to uh, be something that was important uh, for the people there, and one was uh, in their toolkit that I was going to give them as they go out into the world and and uh, and become spiritual leaders. Uh, they needed to have in their toolkit, some uh, answers to some tough Bible questions, and one of them that uh, had always bothered me, and apparently has bothered a lot of people, is the is this whole concept: Why did God go in there and tell those, tell the the Israelites to drive the people out, and in some cases, he told them to destroy everything utterly? That sounds a little harsh, but then, in studying the Bible, I found out that there was something that was going on. In those nations, that, uh, that their, their, their sin level, their iniquity, um, their, um, their violence level uh, was so bad that God had said, There's enough of this, and uh, yeah, these people uh, need to be uh, gotten rid of. They need to be moved off the planet. And one of the things uh, that they did was uh, they were taking, they had, they had already made up their own gods. And they were taking their children, their sons, their daughters, and sacrificing them by putting them in fire to their god. And uh, you can imagine their, the respect for life that God had given to them, the responsibility, their stewardship of life, uh, being so poor that uh, God said, we, they, they, must not. Uh, you must not follow their ways." and, uh, and, and I have had enough of that. Yeah, and you remember that uh, God does not tolerate sin very well. Uh, remember the uh, first group of people that were washed off the planet because they had become so bad that God couldn't take them anymore. So we need to respect life, and when we don't, um, we, we are playing with uh, with God's uh, sincere uh, desire to not see that done. Um, ያው እዛ ዴቪድ እነዚህን ሶስት ነገሮች ቅዳሜ ከሰዓት በኋላ የመንፈሳዊ ውጊያ፣ እሁድ ከሰዓት በኋላ በዚህ በወርልድ ቪው ሰዎች ባይምሯቸው መመስረት ስላለባቸው ነገር ተናግሮ ነበር። ሰኞ ደግሞ ከመሪዎችና ከሚስቶቻቸው ጋር። ፋይናንስን በተመለከተ መሪዎች እና ሚስቶቻቸው ፋይናንስን እንዴት ኬር ማድረግ እንዳለባቸው እና መሪዎች እና ሚስቶቻቸው ኢንቨስትመንት ላይ መሳተፍ እንደሚችሉ እና ቸርች ራሷ የቸርችን ገንዘብ እዚህ እሱ እንደሚሰራው ይሄ ህንፃ ሲገዛ ከእኛ እዚህ ሀገር ከመምጣታችን ጥቂት አመት በፊት ነው። ይሄን ህንፃ ይገዙት አስር አመት ዚስ ርስሶ ግ ርስ እና 14 ዓመቱ ነው ከገዙት እና የገዙበትን ገንዘብ መልሰው እሱ በሚሰራው ስራ እና እኔ ኢትዮጵያ ስንሄድ እዚህ ያለውን ልምዱንም ለመሪዎች እንዲያካፍል ፈልጌ ነው እና በጣም የሚገርም ስራ ነው የሚሰራው። ስቶክ ማርኬትና ኢንቨስትመንትን ኦልሞስት ከኤክስፐርቶች በላይ ኤክስፐርት ነው ዴቪድ። እና ስለዚህ ይሄንን ሼር እንዲያደርግ ነው፣ ግን መጀመሪያ አላማችን ደብረ ብርሃን ላይ ቦታ ማየት ነው ለዚህ ለመጽሐፍ ቅዱስ ማህበሩ ኦፊስ የምንሰራበት ቦታ ለማየት ነው። ደብረ ብርሃን ላይ ኦፊስ ቢኖረን እፈልጋለሁ። እና ቸርቹም ራሱ ያንን ተመስርቶ በደንብ ሀያ ዘጠኙን ወረዳ እንዲያገለግል። ስለዚህ ግን ከሄድን አይቀር ማስተማር ደግሞ አለብን። ስለዚህ አንዳንድ ሰዎች እኔ ጠዋትም ነግሪያቸዋል። አንዳንድ ሰዎች ቸርች ቁጭ ሲሉ ማስተማር የማይችሉ ይመስለናል እና ዴቪድ እንደዛ ይመስላል፣ ምንም መስበክ ማስተማር የማይችል ሰው ግን እዛ በጣም የሚገርም የማስተማር ችሎታ ያለው ሰው ሆኖ ነው ዲስከቨሪ ያደረግኩትን። ጥሩ ነው ያስተማረው። በሰዎች ራሱ ወጣቶቻችን፣ የዩኒቨርሲቲ ወጣቶች ብዙ ነበሩ እና ወጣቶቻችን ለመሪዎች ያስተማርከውን ትምህርት ወጣቶቻችን ያስፈልጋቸዋል። ምንድን ነበር የሚላቸው? ኢኖቬቲቭ ሁኑ ስራ ፍጠሩ ኢኖቬት አድርጉ ስራ ስራ ፍጠሩ በጣም ብዙ ስራ መስራት ይቻላል፣ ሰውን ከድህነት ለማውጣት እና የኔ አላማ አንዱ እዛ ላይ ያተኮረ ነው። እዛ አካባቢ ያለውን ሰው ስራ እየሰራ ከድህነት እንዲወጣ፣ ሌላውን ደግሞ ከድህነት እንዲያወጣ መንፈሳዊ ህይወቱ ከተስተካከለ በኋላ ነው ያ ሁሉ የሚሆነው እና ያንን ነገር ለዩኒቨርሲቲ ተማሪዎች እንደገና መጥተህ ማካፈል አለብህ ብለውት I hope you will be going there uh, so many times uh, to challenge people and to challenge leaders. Uh, it has been really very much appreciated. So thank you very much. And now I'm going to yeah. Uh, you me question. Birgit, yes? <laughs> because I'm going to ምንድን የሆነው ጭጋግ አይሮፕላን ቦሌን ከቦት ነበር። ስለዚህ ሰውየው ፓይለቱ ወደ ስድስት ሰባት ጊዜ ዞራት፣ አዲስ አበባ ማረፍ አልቻለም። እና ትንሽ ያው ለእነሱ ያስፈራል፣ እኔ ምንም አይመስለኝም። ግን ጅቡቲ አረፍን። ጅቡቲ አንድ ሰዓት ተጉዘን ኦልሞስት 55 ደቂቃ ጅቡቲ ጅቡቲ የአሜሪካ ኤርፖርት የአሜሪካ አርሚ ኤርፖርት የሆነ ፖርታል እዛ እዛ ነው። እዚህ እንደም አንድ ቤተሰብ አለ፣ ሁልጊዜ ጅቡቲ የአብራሪ ነው የኤርፎርስ አብራሪ ነው። እዚህ ሁለት ሶስት ጊዜ መጥቶ አግኝተነዋል። እዛ ብዙ ጊዜ ስቴሽን አድርጓል እና እዛ ውስጥ ነው ያረፍ ነው እና ዴቭ የአሜሪካንን የአርሚ እንትን አየ ማለት ነው። ከዛ አንድ ሁለት ሰዓት ቆየን። በሁለት ሰዓት አካባቢ ከቆየን በኋላ ነዳጅ ሞሉ ና ተመለሰን በሰላም አረፍን። እና ዴቭን ያስቸገረው ነገር የኢትዮጵያ ግብዣ ነው። ቤቱ ሰው ሁሉ ቤት ስንሄድ ኢት ሞር ሃቭ ሞር ኢት ሞር ሃቭ ሞር ስለሚሉ ሆዱ በቃ ተጨነቀ፣ እና በጣም ታሞ ነበር። ያው በጣም አይደለም ያው ሆዲ አልተስማማኝ የሚል ነበር። አሁን ወደ ኖርማል ተመልሷል። ሪ ቱ ኢትዮጵያ እና ምንድን ነው ሀሳቡ እንግዲህ ሁለት ቦታዎች አይተናል። 8ት ሚሊየን ና አስር ሚሊየን የተባሉ 8 ካሬ ሜትር አንደኛው 38 ካሬ ሜትር 48 ካሬ ሜትር ቀበሌ አምስት ምስት የሚባለው መሀል ቦታ ላይ ያለው ወደ ሰዎቹን ወደ 8 ሚሊየን እንዲቀንሱ ማድረግ ስራ እየተሰራ ነው። ሰርቬሮች ያሉ ክርስቲያኖች ቦታውን አስጠንተን ምንም አደጋ የለውም፣ ወደፊት መንገድ አይሆንም ምናምን የሚለውን ነግረውናል እና አክቹዋሊ አሁን እዚህ እዚህ ቸርች ውስጥ ስምንት ሚሊየን ብር አለን አሁን እና እዛ ደግሞ ሶስት ሚሊየን ብር አለን በተለያየ አካውንት የተቀመጠ የቸርቹ አይላከችው እና ቶሎ ቦታ እንደምንገዛ እናስባለን። ይሄ ሪፖርት ለመሪዎች ቀርቦ ቶሎ ቦታ መግዛት እንደምንችል እናስባለን። እግዚአብሔር ይመስገን። ማስታወቂያ ይሄ ነው እና አሁን መባ የምንሰበስብበት ጊዜ ነው። በመስጠት እናመልካለን። የስ ካ እንጸልይ። ቅዱስና ታላቅ የሆንክ ሁሉን የምትችል የምትወደን የምታስብልን አምላካችን እግዚአብሔር በአስደናቂ መልካምነትና ቸርነትህ ጠብቀህ በሰላም ስለመለስከን ዴቪድም ኢትዮጵያን ስላየ ክብር ሁሉ ላንተ ይሁን፣ አምላካችን እዛ የሚሰራው ስራ በአንተ ፈቃድና በአንተ ኃይል እንዲሰራ እና አንተን ደስ የሚያሰኝ ነገር እንድናደርግ እንድትረዳን እንጸልያለን። አሁን ደግሞ በመስጠት ስናገለግል የምንሰጠውን ስጦታ ሁሉ አንተ እንድትባርክ ይችንም ቤተ ክርስቲያን እንድትባርክ እንማጸናሃለን። ስለሰማህ አንተ ተመስገን። ክብር ሁሉ ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። አምላካችን ይመስገን የሦስተኛው መዝሙራችን ቁጥር ሀያ ነው ቁጥር ሀያ አሜን ምስጋና በእልልታ የሚለውን እንዘምራለን አሜን ምስጋና አሜን ምስጋና በእልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ ጠላ ተመቶ አልክሶ የታለ ዛሬ የትናንቱ ለቅሶ በኢየሱስ ታብሶ ታብሶ በኢየሱስ ታብሶ ታብሶ በኢየሱስ ታብሶ ታብሶ በኢየሱስ ታብሶ ታብሶ አሜን ምስጋና አሜን ምስጋና በእልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ የአምላክ ምሕረቱ ብዙ ነው። ምጠቃው ፍቅሩ ካእምሮ በላይ ነው። ይህው ሰው አረገን ይመስገን። ይህው ሰው አረገን ይመስገን። ይኸው ሰዋ ረገን ይመስገን። ይኸው ሰዋ ረገን ይመስገን። አሜን ምስጋና አሜን ምስጋና በእልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ ቀናት ቢቆዩ ቢረዝሙም ከተመኔ ወንድም አልጎደለም። ዛሬ አየን ሁሉንም ሁሉንም ዛሬ አየን ሁሉንም ሁሉንም ዛሬ አየን ሁሉንም ሁሉንም ዛሬ አየን ሁሉንም ሁሉንም። አሜን ምስጋና አሜን ምስጋና በእልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ ሌሎች ሁለት ነገሮች ይረሳውታሉ። አንደኛው ያው ዴቪድን አዲስ አበባን እና አካባቢውን ለማሳየት እቅድ ነበረኝ እና አዳዲስ መንገዶችን አሳይቸዋለሁ በጣም ደንግጧል። መንገድ ላይ በጣም ብዙ ሰው ሲያይ። ያስደነግጣል በቃ መንገድ ክሮስ በዚህም በዚህም የሚያደርገው ሰው እና ይሄ ሁሉ ሰው እንዴት ስራ የለውም እንዴት አገሪቱ ለሰዎች ስራ አትሰጥም ብሎ በጣም በጣም ሲጨነቅ ነበር። መንገዶች ያው እዚህም ሀገር ፎቶሎች አሉ ግን እዛ በጣም ብዙ ነው። ይሄ ይሄ ሁሉ ነገር የማኔጅመንት እና የአድሚኒስትሬሽን ችግር እንደሆነ ሁሉ እንዴት እንዴት እያለ ሲቆጭ ነበር። እኔ እዚህ ሀገር ሶስት ወር ምናምን ብመጣ ብዙ ነገር አስተካክል ነበር እያለ ይል ነበር። ግን እንትንን አስጎብኝቸዋለሁ ምንድ ነው ዩኒቲ ፓርክ የሚባለውን ወስጀው፣ ጥቁር አንበሳዎች፣ ነጭ አንበሳዎች፣ እነዚህ ቤተ መንግስቱን በሙሉ ያው ደስ እንዳለው አስባለሁ። ጥሩ ጊዜ ነበረን። ፎቶዎች እዚህ ለማውጣት አልቻልንም። ፎቶዎች ብዙ ተነስቷል፣ እያገለገለም ፎቶዎች ተነስቷል። ጠዋት ሲያዩለት ነበር እና ጥሩ ነው። ሌላው የሚቀጥለው ሳምንት ስዊድን ነኝ፣ ከዛ የሚቀጥለው ሳምንት እንግሊዝ ሀገር ለንደን ነኝ። ይሄ መጽሐፍ ቅዱሱን ስራ አስተዋውቆ ለሰዎች ለመስጠት ጥሩ ኦርጋናይዝድ እየሆነልኝ ነው። ያው ጸልዩ፣ ስለዚህ ሁለቱን ሳምንት እሁድ እሁድ እዚህ ጠዋት ወይም ማታ ብትመጡ ኢንከረጅ አደርጋለሁ። እግዚአብሔር ይመስገን። አሁን ወደ መልእክት ሄዳለሁ። በጣም ሰዓት ሄዷል። እንደምንም ብዬ ሩብ ጉዳይ ላይ ለመጨረስ እሞክራለሁ። የዚህ የዳግም ምጽአትን በተመለከተ አንዳንድ ነጥቦችን ባለፉት ሳምንታት እያሳየው ነው እና የዛሬው ዳግም ምጽአት በ ጴጥሮስ መልእክት በተለይ በሁለተኛው ጴጥሮስ የሚለውን ጥቂት ላሳያችሁ ሞክራለሁ። የጌታችንን የዳግም ምጻት በተመለከተ ትምህርት ከተሰጡባቸው የመጽሐፍ ቅዱስ ክፍሎች መካከል ይሄ ሁለተኛው ጴጥሮስ አንዱ ነው። ቅድም ያነበብኩት ከጌታ ጋር ለሶስት ዓመታት የቆየው ጴጥሮስ ጌታ ኢየሱስ ስለ ዳግም ምጻት በደንብ ሲናገር ሰምቶታል እና ገብቶታል። ዳግም ምጻት ምን ማለት እንደሆነ ግን ዳግም ምጻትን በተመለከተ ያስቀመጣቸው ነገሮች በጣም አስደናቂ ናቸው። እኔ እዚህ ጋር አራት ነገሮችን ጽፌ ያለው ጌታ ኢየሱስ ራሱ፣ ሐዋርያው ዮሐንስ፣ የዮሐንስ ወንጌል ጸሐፊ በተለይ በዮሐንስ ራዕይ ላይ፣ ሐዋርያው ጳውሎስ ባለፉት ሁለት ሳምንታት በአንደኛ ተሰሎንቄ ላይ በሁለተኛ ተሰሎንቄ ላይ አንደኛ ተሰሎንቄ ያንዳንዱ አምስቱ ምዕራፍ መጨረሻው የጌታን ምጽአት ነው የሚናገረው። የሁለተኛ ተሰሎንቄ ምዕራፍ አንድ እና ምዕራፍ ሁለት የጌታን ምጽአት እንደሚናገሩ አይተናል። እና ሐዋርያው ጴጥሮስም ስለ ጌታ ዳግም ምጽአት አሁን እየተናገረ ነው። እና በጣም የሚገርም ነው። እነዚህ ዋና ዋናዎቹ ክፍሎች የጌታ ዳግም ምጽአት አሉባቸው። እና የጌታን ዳግም ምጽአት ማሰብ ደግሞ በትምህርት መልክ መመልከት ለክርስቲያኖች ጠቃሚ ነው። እኔ በጣም ጥልቅ ነገር ውስጥ አልገባሁም። በጣም ጥልቅ ጽንሰ ሀሳቦች አሉ። ኢትዮጵያም ጀምሮ እኔ ማልደግፋቸው ብዙ ነገሮች ለመጻፍ ሞክር ያለው በዩኒቨርሲቲ ደረጃ እና ማልደግፋቸው ሀሳቦች አሉ ብዙዎች የተቀበሏቸው። እና ግን በጣም ቀላል ነው። በጣም ግልጽ ነው። ዳግም ምጻት ጌታችን ኢየሱስ ክርስቶስ ግራም ነፈሰ ቀኝ አንድ ቀን ምን ይሆናል? ይመጣል። አሁን አንዳንድ ኢትዮጵያ ውስጥ ቸርቾች አሉ ፕሪተሪስቶች የሚባሉ ጌታ ኢየሱስ ክርስቶስ በሰባ ዓመተ ምህረት መጥቷል ስለዚህ ሌላ ዳግም ምጻት አንጠብቅም የሚሉ ያ ሲምፕሊ ተረት ነው፣ ውሸት ነው። መጽሐፍ ቅዱስ ያንን አይደግፍም። ስለዚህ አሉ እማቃቸው ሰዎች እንደዛ የሚያስተምሩ እና ያንንም ትምህርት የሚቀበሉ ግን ትክክል አይደለም፣ ጤናማም አይደለም በትክክለኛ እውነትና እውቀትም ላይ በመጽሐፍ ቅዱስ ላይ የተመሰረተ አይደለም። ስለዚህ በእነዚህን የጌታን ዳግም ምጽአት እንደ እነሱ አይነት ትንተናው ሳንገባ በእውነቱ መመልከት ግን በጣም ጠቃሚ ነው። ስለዚህ ሁለተኛ ጴጥሮስ ላይ የሚናገረውን ምዕራፍ ሶስት ላይ እናየዋለን። የመጀመሪያው ነጥቤ ፈጠን ፈጠን እላለው ያው ጊዜውን ለመጠቀም እና ጥያቄዎች አላችሁ ኤኒታይም ይህን በተመለከተ ጥያቄውን ማስተናገድ ይችላሉ። ሁለተኛ ጴጥሮስ ምዕራፍ ሶስት ላይ ምን ይላል? ከቁጥር አንድ እስከ ሁለት ተወዳጆች ሆይ የመጀመሪያው ነው የሁለተኛው ጴጥሮስ መልእክት ዓላማ ብዬ ያስቀመጥኩት ተወዳጆች ሆይ፣ ይህ ሁለተኛ መልእክት ለእናንተ ይህንን ጽፍላቸዋለሁ፣ በሁለቱም የእናንተ ንጹህ አይምሮዎች በማስታወስ አነቃቃለሁ። ያም በቅዱሳን ነቢያት በፊት ተነግረው የነበሩትን ቃሎች የእኛን የጌታንና የአዳኙን ሐዋርያት ትእዛዝ እንድታስታውሱ ነው ብሎ ይናገራል። ጥቂት ነገሮች ነካ ነካ አድርጌ አልፋለሁ። አሁን ጴጥሮስ አማኞችን የጠራው ተወዳጆች ሆይ ብሎ ነው። ልክ ነው። አማኞች እኛ ሁላችንም በእግዚአብሔርም በእግዚአብሔር ሰዎችም የተወደድን ነን። ግን የመልእክቱን ዓላማ እዚ ጋ ሲናገር የአንደኛ ጴጥሮስና የሁለተኛ ጴጥሮስን ሁለቱን አቀናጅቶ ነው እዚ ጋ የሚናገረው። ይህን ሁለተኛ መልእክት ለእናንተ ጽፍላችኋለሁ ብሎ ሁለተኛው መልእክት ለእናንተ ጽፋለሁ ግን በመጀመሪያውም በዚህኛውም በሁለቱም ብሎ የእናንተን ንጹህ አይምሮዎች በማስታወስ አነቃቃለሁ ብሎ የአማኞች አይምሮ ንጹህ አይምሮ እንደሆነ ሊሆን እንደሚገባው ጠቅሶ ከአማኞች የሚጠበቅ ነገር ሁልጊዜ ንጹህ አይምሮ ይዞ መገኘት እንደሆነ በዓለም በኃጢአት በምኞት ያልተበከለ አእምሮ አማኞች እንደሚኖራቸው በመገመት ይህንን ነገር ያነሳና የእናንተ ንጹህ አእምሮ አነቃቃለሁ የተነገራችሁን ነገሮች በማስታወስ ብሎ ይናገራል። የቤተ ክርስቲያን አንዱ ትልቁ ጠቀሜታ ቸርች ውስጥ መሰብሰባችን እግዚአብሔርን ማምለክ ሲሆን በአምልኮ ውስጥ ንጹህ አእምሯችንን የእግዚአብሔርን እውነት በማሳሰብ ማነቃቃት ነው። ንጹህ አእምሯችን ለእግዚአብሔር አእምሮ፣ ለእግዚአብሔር አምልኮ፣ ንጹህ አእምሯችን ለእግዚአብሔር አገልግሎት፣ ንጹህ አእምሯችን ጤናማ ጤናማና ትክክለኛ ኑሮ ለመኖር መነቃቃት አለበት። ግን በምንድን ነው የሚነቃቃው የሚለውን ብትመለከቱ ሶስተኛ ነጥብ እዚህ ያስቀመጥኩት ያም በቅዱሳን ነቢያት ተነግረው የነበሩትን ቃሎች በዚህ በመጽሐፍ ቅዱስ ላይ የተጻፉት ቃሎች በቅዱሳን ነቢያት፣ በቅዱሳን ሰዎች፣ በመንፈስ ቅዱስ ተነተው የተናገሯቸው ቃሎች ናቸው። እነዚህ የሰው ቃሎች አይደሉም። ስለዚህ እነዚህን ቃሎች ተነግረው የነበሩትን ቃሎች ሁለተኛ ደግሞ እኛ በጌታ መንፈስ ቅዱስ የነገርናችሁን ቃሎች፣ ሶስተኛ የጌታችንን የአዳኛችንን ሐዋርያት ትእዛዝ እንድታስታውሱ ነው ብሎ የእግዚአብሔር ቃል፣ የሐዋርያቱ መልእክት፣ የጌታ የኢየሱስ ክርስቶስ መልእክት፣ የነቢያት መልእክት እነዚህ ሁሉ መጽሐፍ ቅዱስ የተባለው በሙሉ የተጻፈበት ምክንያት እኛም በትክክለኛው መንገድና አቅጣጫ ለመምራት ስለሆነ ማስታወስ በጣም አስፈላጊ ነው። ማሰብ ማሰላሰል በጣም አስፈላጊ ነው ብሎ ይናገርና ቀጥታ ወደ ቁጥር 3 እና ቁጥር 4 ላይ የሚቀጥለው ስላይድ ላይ ስንመጣ የዳግም ምጽአት አሸዋፊዎችን ይናገራል። ይገርማል። አሁን ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 3 ላይ ስትመጡ ይህንን አስቀድማችሁ ወቁ፣ በመጨረሻው ቀናት በራሳቸው ምኞቶች የሚሄዱ አሸዋፊዎች ይመጣሉ ብሎ ይናገራል። በመጨረሻው ቀናት ጌታ ኢየሱስ ሊመጣ ባለበት አካባቢ በመጨረሻው የመጨረሻው ጊዜ የምንለው አሸዋፊዎች ይመጣሉ ነው የሚለው። ጳውሎስ ጴጥሮስ አሸዋፊዎች ይመጣሉ። ለምንድን ነው አሸዋፊዎች የሚመጡት? እነዚህ አሸዋፊዎች ምንድን ነው አላማቸው የሚለውን ነገር ስትመለከቱ፣ በጣም ጥያቄ የምትጠይቁ ከሆነ ግልጽ ይሆናል። ምንድን ነው ሲናገር፣ አስቀድማችሁ እወቁ። በመጀመሪያ ማወቅ አለባቸው ክርስቲያኖች፣ አሸዋፊዎች ይመጣሉ። አሸዋፊዎች ምኖች ናቸው የሚቀልዱ ቀልደኞች፣ በእግዚአብሔር ቃል ላይ እውነትን በውሸት በማሳሳቅ የሚለውጡ ናቸው። አሸዋፊዎች መድረኩን ሞልተውታል፣ የቤተ ክርስቲያንን እና አንዳንዶች እኛ እዚህ ጤናማ ቤተ ክርስቲያን ውስጥ የሚያገለግሉ አገልጋዮች ሰዎችን ለማሳሳቅ አይደለም እዚህ ላይ የምንቆመው፣ ሲሪየስ ሜሴጅ አለ በጣም የምር መሴጅ አለን። የምር መልእክት አለን። ኢንተርቴን ለማድረግ አይደለም የቤተ ክርስቲያን ያለችው እና እንደዚ አይነት አሸዋፊዎች ይመጣሉ። ቀላጆች የእግዚአብሔርን ቃል እያነሱ እንዴ ሊሆን ይችላል ብለው የሚናገሩ እነዚህ አሸዋፊዎች የሚመሩበት ምሪት የሚመሩበት መርሆ አላቸው። በራሳቸው ምኞቶች የሚሄዱ ናቸው። ምኞቶች አሏቸው እና እነዛ ምኞቶች መርሆ አድርገው ነው የሚሄዱት። የእግዚአብሔርን ዓላማ፣ የእግዚአብሔርን እቅድ፣ የእግዚአብሔርን አገልግሎት ንጹህ አእምሮን የማስገኘትና የማዳበር የማሳደግ ሳይሆን ምኞቶቻቸውን ለማሳካት ነው የሚሄዱት። በሰዎች ይጠቀማሉ፣ ይነግዳሉ። ይሄ እንደ ወይ ይሄ ሁለተኛ ጴጥሮስ በጣም አስደናቂ ነው። አንዳንድ ጥልቅ የሆኑ እውነቶች በጣም ገብተን የምናያቸው እውነቶች አሉት። ለምሳሌ ምዕራፍ ሁለት ላይ ብትመጡ ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ድሮ ነበሩ፣ እንደዚሁም በመካከላችሁ ሐሰተኛ አስተማሪዎች ይኖራሉ። እነሱም የሚጠፋ ኑፋቄን በሚስጥር ያስገባሉ የገዛቸውን ጌታ እየካዱ በራሳቸውም ላይ ፈጣን የሆነ ጥፋትን ያመጣሉ። ቁጥር ሁለት ብዙዎችም የእነሱን የጥፋት መንገዶች ይከተላሉ፣ ከእነሱም የተነሳ የእውነት መንገድ ይሰደባል። ቁጥር ሶስት በገንዘብ ምኞት፣ በማስመሰያ ቃላቶችም እናንተን መነገጃ ያደርጓችኋል ይላል። ነጋዴዎች ናቸው በአማኞች ይነግዳሉ እና መነገጃ ያደርጓችኋል ብሎ ጴጥሮስ። እነዚህ ሰዎች ናቸው በመጨረሻ ምን ያደርጋሉ? ስለ ዳግም ምጽአት ያሾፋሉ፣ ያሾፋሉ ምን ብለው ነው የሚያሾፉት የሚለውን ብትመለከቱ፣ እዚህ ላይ ለብ እያስቀምጨዋለሁ የመጨረሻው ቀናት አሸዋፊዎች የሹፈት ቃል ምንድን ነው የሚሉት? ቁጥር አራት ላይ የእሱ መምጣት ተስፋ ያለው ወዴት ነው? ይመጣል ተብሎ ተነግሯል። የት ነው ተስፋው? እና አባቶች ካንቀላፉበት ጊዜ ጀምሮ ነገሮች ሁሉ ከፍጥረት አንስቶ እንደነበሩ ይቀጥላሉ። አሁን እስኪ አሳዩን የጌታ ኢየሱስ ክርስቶስ ዳግም መምጣት፣ አባቶች እነ ጴጥሮስ ሞተዋል። ጴጥሮስ ነው የጻፈው ይሄንን ግን፣ እነ አብርሃም ሞተዋል፣ እነ ይስሐቅ ሞተዋል። እና ከነሱ ካንቀላፉበት ጊዜ ጀምሮ እሱ የመምጣቱ ተስፋ የታል መቻየ ነው? የለም እኮ እና ዝም ብላችሁ ነው ዳግም ምጻት ይኖራል የምትሉት? ብለው ይናገራሉ። አሁን ከፍጥረት ጀምሮ ከአዳምና ከሔዋን ጀምሮ እንዳውም መሄድ ትችላላችሁ እስከ ፍጥረት መጀመሪያ ድረስ። ከፍጥረት መጀመሪያ ጀምሮ ይሄው ነገሮች ሁሉ እንዳለ ነው የሚቀጥሉት እና ጌታ ኢየሱስ ይመጣል የምትሉት ነገር ጀስት ቀልድ ነው ውሸት ነው እያሉ ነው የሚናገሩት። እንደዚህ አይነት አሸዋፊዎች ይመጣሉ አሉ ደግሞ እና የዳግም ምጽአትን በተመለከተ አሸዋፊዎች አሉ ግን፣ ቁጥር አምስት ላይ ጴጥሮስ ለአሸዋፊዎቹ የማያስተውሉትን ሁኔታ ሀመር ውሃ ብዬ ያስቀመጥኩትን ይናገራል። ምን አለ? ለዚህም እነሱ በእግዚአብሔር ቃል ሰማያት ከጥንት እንደነበሩ ምድርም በውሃ ውስጥና ከውሃ ውጭ እንደቆመች ወደው አያስተውሉም። እነዚህ ሰዎች ማስተዋል የሚባል ነገር የላቸው። ከጥንት ጀምሮ ሰማያት በእግዚአብሔር ቃል ነው የጸኑት። ከጥንት ነበሩ፣ ምድርም ከውሃ ውስጥ ከውሃ ውጭ ቆማለች። ይህንን አያስተውሉም። እግዚአብሔር በአስደናቂ መንገድ ምድር ራሷ ይቺ ፕላኔታችን በአስደናቂ መንገድ ከውሃ ውጭና ከውሃ ውስጥ ቆማለች። ይህንን አያስተውሉም ብሎ ግን ቁጥር ስድስት ላይ ሲመጣ በዚያም ያን ጊዜ የነበረው አለም በውሃ ጎርፍ ተጥለቅልቆ ጠፋ ብሎ ይናገራል። ይሄ መቼ ነው የሆነው? በኖህ ዘመን የሆነውን ነገር ነው። በኖህ ዘመን የነበረውን ነገር ከታሪክ ከሰዎች ታሪክ ከሰዎች ንግግር አላስተዋሉም። ያኔ ሰዎች በአመፅና በኃጢአት ውስጥ ነበሩ። በሙሉ በአንድ ጊዜ በጥፋት ውሃ ምን ሆነዋል? ጠፍተዋል። ዘፍጥረት ምዕራፍ 6፣ ዘፍጥረት ምዕራፍ 7፣ ዘፍጥረት ምዕራፍ 8 ላይ ብትመጡ እግዚአብሔር የሰማይን የቀላያትን ሰማይ ላይ የነበረውን ውሃ ወደ ምድር አፈሰሰው። ምድር ውስጥ የነበረው ውሃ ወደ ላይ ተፈንጥሮ እንዲወጣ አደረገ። አሁን ይህም በተመለከተ የኖህን የጥፋት ውሃ በተመለከተ አሜሪካ ውስጥ ከፍተኛ እንቅስቃሴ አለ። ያ ሪጂናል ነበረ እንጂ ግሎባል አልነበረም የሚል ነገር አለ። ግን ግሎባል ነበረ። ዓለም በሙሉ የነበረው ዓለም በሙሉ ጠፋ። አሁን እዚህ ላይ ልክ ጴጥሮስም የሚለው ይህንን ነው። በዚያም ያን ጊዜ የነበረው ዓለም በሙሉ በውሃ ጎርፍ ተጥለቅልቆ ጠፋ። ስምንት ሰዎች ብቻ ናቸው ቀርተው የነበሩት ኖህ እና ሚስቱ፣ ሶስት ወንድ ልጆቻቸው እና ሚስቶቻቸው፣ ስምንት ሰዎች ብቻ ሲቀሩ፣ ከእንስሳት ደግሞ የተመረጡት ወንድ ሴት ወንድ ሴት ተደርገው ሲቀሩ፣ ሌላው በሙሉ ጠፋ። ይህንን እግዚአብሔር አድርጓል። ያንን ያን ጊዜ የነበረውን ጥፋት እነዚህ አሸዋፊዎች ወደው አያስተውሉም። ልክ በኖህ መርከቡን ይሰራ በነበረበት ጊዜ እንደዚህ ነው የሆነው። ኖህ መርከቡን ለመቶ ሃያ ዓመት ነው የሰራው። በየቀኑ እየወጣ ከልጆቹ ጋር ሲሰራ፣ አሸዋፊዎች እየመጡ ምንድን ነው እያደረክ ያለው አንተ ሽማግሌ እያሉ ያሾፉበት እንደነበረ ልክ አሁንም ይሄ ምናልባት የጌታ ዳግም ምጻት የሽማግሌዎች ሀሳብ ነው ብለው ሰዎች ሊያስቡ ይችላሉ። ጌታ ኢየሱስ ግን ምን ይሆናል ይመጣል። አሿፊዎች እያሾፉ ያለው ሹፈት ትክክል አይደለም ነው የእግዚአብሔር ቃል የሚለው። የሚቀጥለው ገጽ ላይ ስንሄድ አሁን ያሉት ሰማይና ምድር በእሳት ይጠፋሉ ብሎ ጴጥሮስ ልክ አሿፊዎቹ የተናገሩት ነገር ነገሮች እንዳለ ይቀጥላሉ እያሉ እያዘናጉ ነው። ግን እኮ ድሮ የጥፋት ውሃ መጥቶ ምድርን አጥፍቷል። አሁን ደግሞ የጥፋት ነገር ይመጣል እያለ ነው እያስረዳ ያለው። እና ሶስተኛው ነጥቤ ላይ ሰማይና ምድር በእሳት ይጠፋሉ። ይሄ አስፈሪ ነው፣ ግን እውነት ነው። ቁጥር ሰባት አሁን ያሉትም ሰማይና ምድር አመፀኛ ሰዎች ለሚጠፉበት ለፍርድ ቀን እሳት በዚያው ቃል ተጠብቀዋል ብሎ ይናገራል። አሁን ያሉት ሰማይና ምድር አመፀኛ ሰዎች ይጠፋሉ። ይሄና ይሄ የምናየው ሰማይና ምድር በእሳት ይጠፋል። ስለዚህ አሁን ያሉት ሰማይና ምድር መጨረሻ አላቸው። ይሄ የመጽሐፍ ቅዱስ አስተምህሮ ነው። በእርግጥ ሁለት አይነት አመለካከቶች አሉ። ይሄ ሰማይና ምድር በትልቅ ትኩሳት ተቃጥሎ እንደገና ተለውጦ ሰማይና ምድር ሆኖ እንደገና ይቀጥላል የሚል አለ። አንዳንዱ ደግሞ በሙሉ ይጠፋል የሚል አለ። ይህንን ወደፊት እናየዋለን። ግን ምንድን ነው የእግዚአብሔር ቃል የሚናገረው? አሁን ያሉት ሰማያትና ምድር አመፀኛ ሰዎች ለሚጠፉበት፣ ሰዎች ይጠፋሉ፣ ለፍርድ ቀን እሳት በዚያው ቃል ተጠብቀዋል። የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ ይመጣል ይላል። ጌታ ኢየሱስ ክርስቶስ ይመጣል፣ የመጨረሻው የዓለም መጨረሻና ፍርድ ይከናወናል። ያን ጊዜ አሁን የምናየው ሰማይና ምድር እንዳልነበረ ይሆናል የሚለውን ቃል ነው የሚናገረው። እና የእግዚአብሔር ቃል ስለ ፍርድ፣ ስለ መጨረሻው ጊዜ ተናግሯል። ያ ቃል ሊፈጸም ይገባል። አሁን አንዳንድ ነገር ልንገራችሁ። ጌታ ኢየሱስ በተወለደበት ጊዜ ብዙ ሰዎች የሆነ መሲህ እንደሚወለድ ተነግሯቸው ነበር። መሲ ይወለዳል፣ ክርስቶስ መሲ አዳኝ። እና ሉቃስ ወንጌል ምዕራፍ ሁለት ላይ ብትመለከቱ ስምዖን የሚባለው በእድሜው ያረጀ ሰው የእስራኤልን መቤዠት ቤዛ፣ የእስራኤል ቤዛ መሲሁ እንደሚመጣ እሱ ሲመጣ እሱ ሳይሞት እንደሚያየው ተነግሮት ነበር። አሁን ሚኪያስ ትንቢት ላይ ቤተልሄም እንደሚወለድ ተነግሯል። እና በጣም የሚገርም ነገር ነው የሆነው። ጌታ ይሱስ በተወለደበት አካባቢ እረኞች ራዕይ አግኝተዋል። እዛ እረኝነት ላይ ያሉ እና ቤተልሔም አካባቢ እነዚህ እረኞች የተናገሩን ነገር ተሰምቷል። ከዛ ከሶስት ወር በፊት ጌታ ኢየሱስ ከመወለዱ ከሶስት ወር በፊት ልክ ዮሐንስ ሊወለድ ሲል በጣም አስደናቂ ክስተት ተከስቷል። የተከሰተው ክስተት ምንድን ነው? ማርያም ልክ እንደ ጸነሰች ኤልሳቤጥ ጋር ሄደች። ኤልሳቤጥ ጋር ሄዳ የኤልሳቤጥ ታሪክ ተነገረ እዛ አካባቢ እና ልክ መጥምቁ ዮሐንስ ሲወለድ ደግሞ የዘካርያስ አንደበት ተከፈተ። ይሄ ሁሉ እየተሰማ ነው አካባቢው። ሰዎች ግን ይሄ መሲህ ይመጣል የተባለውን ነገር በተለይ ካህናቱና የሃይማኖት ሊቃውንቱ ምን አላደረጉም። ያንን ሁሉ ነገር እያዩ ወደ ልባቸው አላመጡትም። እንዳውም ሌላ ነገር ታስታውሳላችሁ፣ ማስታወስ ትችላላችሁ። ሰባሰገል የሚባሉት ሰዎች ከሩቅ ምስራቅ ንጉስ ተወልዷል ብለው ሊያዩ መጥተው ነበረ ኢየሩሳሌም። እና ንጉሱ ሄሮድስ ራሱ እና ካህናቱ ተሰብስበው ይሄ እንዴት ነው የሚሆነው ብለው ሲጠያየቁ፣ ካህናቱ በቤተልሄም ነው ልጁ የሚወለደው ብለው ተናግረዋል። ያ ሁሉ ሁሉ ነገር እያለ መሲሁ መሲሁን አልተቀበሉትም። ልክ እንደዛ ነው። አሁንም ጌታ ኢየሱስ ክርስቶስ ዳግም ሊመጣ ያለበት ነገር ምልክቶቹ በሙሉ እየተፈጸሙ እየተፈጸሙ ነው። መቼ እኔ አላቅም፣ ግን ብዙ ሰዎች አሁንም ልክ ጌታ ኢየሱስ መጀመሪያ በመጣበት አካባቢ እንደ ተዘናጉት አሁንም ብዙ ሰዎች በመዘናገት ላይ ናቸው ያሉት። ግን አንድ ጥያቄ መጠየቅ ይቻላል። ለምን ዘገየ? ለምን ዘገየ? አሁን ጴጥሮስ ሲናገር በጣም የሚገርም ነው። ለምን ዘገየ ለሚለው እንደዚህ ይላል። ነገር ግን ተወዳጆች ሆይ ቁጥር 8 በጌታ ዘንድ አንድ ቀን እንደ ሺህ ዓመት አንድ ሺህ ዓመት እንደ አንድ ቀን መሆኑን ይህን አንድ ነገር የማታውቁ አትሆኑ ብሎ በደብል ኔጌቲቭ ሲያስቀምጥ ታያላችሁ። ቁጥር 9 አንዳንድ ሰዎች መዘጌት እንደሚመስላቸው ጌታ ስለ ራሱ የተስፋ ቃል አይዘገይም ነገር ግን ማንም እንዲጠፋ ባለመፈለግ ሁሉ ወደ ንስሐ እንዲመጡ ስለኛ ይታገሳል። ለምንድን ነው የዘገየው? መዳን የሚገባቸው ሰዎች አሉ፣ ምን ጸልይላቸው ሰዎች አሉ፣ ምን መሰክርላቸው ሰዎች አሉ። ዘመዶቻችን አሉ፣ እህት ወንድሞቻችን፣ አባት እናቶቻችን። ማንም ሰው እንዲጠፋ እግዚአብሔር አይፈልግም። ለዚህ ነው የጌታ ኢየሱስ ክርስቶስ መዘግየት ከመምጣት የዘገየው። እና ይሄ በሌላ መልኩ እኛን ሰዎቹን ሁሉ ወደ ጌታ እንዲመጡ እንድንመሰክር የሚያነሳሳ እውነት ነው። ሀመሮሃ ላይ ይህንን ነው። ስለዚህ ለሰዎች መጸለያችን ወደ ጌታ ቤት መጋባዛችንን ማቋረጥ የለብንም ማለት ነው። እዚህኛው መላይ ያስቀመጥኩት ነገር ቁጥር አስር ላይ ጴጥሮስ ጌታ ኢየሱስ ክርስቶስም በማቴዎስ 10 ላይ እንደተናገረው ጴጥሮስ ያንኑ ደግሞ ይናገራል። የጌታ ቀን ግን ጌታም የሚመጣበት ቀን የዳግም ምጻት ቀን እንደ ሌባ በሌሊት ይመጣል። በዚያም ሰማያት በታላቅ ድምፅ ያልፋሉ። ነገሮችም ይሄ በእንግሊዝኛው ኤለመንትስ ነው የሚለው እና በአማርኛ ኤሌመንትስ የሚለውን በአማርኛ ማስቀመጥ በጣም ከባድ ነው፣ ግን ነገሮች ብለን ያስቀመጥ ነው። ነገሮችም በታላቅ ትኩሳት ይቀልጣሉ። የምናየው ኤሌመንቶች በሙሉ ምድር፣ ደግሞም በውስጧ ያሉት ስራዎች ይቃጠላሉ ይላል። ጌታ ኢየሱስ ክርስቶስ ሲመጣ በድንገት እንደ ሌባ ነው የሚመጣው። በታላቅ ድምፅ ሰማያት ይናወጣሉ። ነገሮች ሁሉ በእሳት ቀልጠው ይቀልጣሉ፣ ይቃጠላሉ እግዚአብሔር ይህንን ነገር ነው የሚናገረው የእግዚአብሔር ቃል ነው። ዳግም ምጽአት እንዳለ እንድናስብ ጌታ ኢየሱስ እንደሚመጣ እንድናስብ እግዚአብሔር አምላካችን ይፈልጋል። በተለያዩ መጽሐፎች ላይ በዝርዝርና በግልጽ የተቀመጠው ለዚህ ነው። አራተኛ ነጥቤ አማኞች ምን ማድረግ አለባቸው? አሁን ቁጥር 11 ላይ ጴጥሮስ እንደዚህ ይላል። ስለዚህ እነዚህ ነገሮች ሁሉ የሚጠፉ ከሆነ ነገሮች፣ ኤሌመንቶቹ በሙሉ የሚጠፉ ከሆነ እናንተ በቅድስና ባህሪ እና በመንፈሳዊነት ቁጥር 12 የእግዚአብሔርን ቀን መምጣት የተጠባበቃችሁ እያፈጠናችሁ ምን አይነት ሰዎች ልትሆኑ ይገባችኋል? የሚል ጥያቄ ይጠይቃል። አማኞች ማድረግ ያለብንን ነገር ነው የሚናገረው እና እንዴት ነው መኖር ያለብን? ጌታ ሊመጣ ባለበት አካባቢ እንዴት ነው መኖር ያለብን? መኖር ያለብን እንደ እግዚአብሔር ልጆች ነው፣ እንደ ክርስቲያኖች ነው በቅድስና ባህሪ እና እግዚአብሔራዊ ሕይወት እያሳየን ነው ማለት። ይህ እግዚአብሔራዊ ሕይወት የሚለውን እግዚአብሔራዊ የሚል ነገር ነው ያለው። ይሄ መንፈሳዊ ተብሎ የተተረጎመው እና የቅዱሳን ልንሆን አለብን፣ መሆን አለብን፣ መንፈሳዊ መሆን አለብን ማለት ከዓለማውያን የተለየ ሕይወት ይዘን መገኘት አለብን። እንዴት አይነት ኑሮ ነው መኖር ያለባቸው? እንደ እግዚአብሔር ልጆች መንግስተ ሰማይ እንደሚጠብቁ ልጆች ነው መኖር ያለባችሁ። ትኩረታችሁ፣ ፎከሳችሁ እና የመኖራችሁ ዓላማ እዛ መንግስተ ሰማይ ጌታ ኢየሱስ ሲመጣ እንደሚገቡ ሰዎች ነው መኖር ያለባችሁ። ለላይ ስትመጡ የእግዚአብሔርን ቀን በመጠባበቅ ነው። ቁጥር 13 ላይ ነው ይህንን ሲናገር ይሁን እንጂ በእሱ የተስፋ ቃል መሰረት ጽድቅ የሚኖርበት አዲስ ሰማይና አዲስ ምድር ስለሚመጣ ያንን በመጠበቅ መኖር አለብን መኖር አለብን። እና ይህንን በተለይ የማጎላው እዚህ የሚቀጥለው ላይ ነው። ግን ትንሽ ነገር እዚህ ጋር መናገር አለብኝ። አሁን እዚህ ስላይዴ ላይ እያስቀመጥኩት የሚመጣው ጊዜ በጣም አስፈሪ ነው የሚል ሀሳብ አስቀምጫለሁ። አሁን በጣም አስፈሪ ነው፣ በጣም አስፈሪ ነው። ይሄ የምናየው የዓለም ሲስተም በሙሉ በአንድ ቀን ተቃጥሎ የሚጠፋ ከሆነ አስፈሪ ነው። አሁን ይህንን ለማያያዝ የሞከርኩት ከኖህ ሕይወት ጋር ነው። ኖህ ዕብራውያን 11 ቁጥር 7ን እዚህ አስቀምጫለሁ። ኖህ እግዚአብሔር አንድ ነገር ነገረው፣ ምንድነው የነገረው ነገር ልክ ዓለም በሙሉ እጅግ በጣም እግዚአብሔር ልቡ የተሰበረበት ሁኔታ ውስጥ ነው ያለው እና የአዳም ዘር መቶ መቶ ዘፍጥረት ምዕራፍ አምስት መጨረሻ ላይ በጣም ጥቂት አማኞች ብቻ ነው ያሉት እና እንዳውም ስምንት ሰዎች ናቸው አማኞች ኖህ፣ ሚስቱ፣ ሶስት ልጆቹና የሶስት ወንድ ልጆቹ ሚስቶች። ዓለም በሙሉ ኃጢአተኛ ሆኗል። በጣም የሚገርም ነው። ዓለም በሙሉ ኃጢአተኛ ሆኗል እና እግዚአብሔር አዘንኩ ብሎ አንድ ሰውና ቤተሰቡ ብቻ በመገኘታቸው ለዚህ ለአንድ ሰውና ለአንድ ሰው እግዚአብሔር ተገለጠና ምድርም በውሃ ጥፋት አጠፋት አለሁ ብሎ ነገረው እና ያኔ ሲነግረው የጥፋት ውሃው ምን እንደሚመስል ያሳየው ይመስለኛል እኔ። ምክንያቱም ዕብራውያን 11 ቁጥር 7 ላይ እዚህ ስላይዱ ላይ ብታየው የተጻፈው ቃል ምንድን ነው? ገና ስለማይታዩት ነገሮች በእግዚአብሔር ከተገለጠለት በኋላ ኖህ በፍርሃት ተነድቶ ቤተሰቡን ለማዳን ኖህ በእምነት መርከብን አዘጋጀ ይላል በሱም ዓለምን ኮነነ፣ በእምነት የሆነውንም ጽድቅ ወራሽ ሆነ ይላል። እግዚአብሔር ገና ስለማይታዩት ነገሮች ነገረው፣ አሳየው ብዬ ነው እኔ የማስበው። እና እግዚአብሔር ገለጠለት። ልክ እግዚአብሔር ሲገልጥለት የጥፋቱን ውሃ ማግኒቱድ አይቶ፣ ምናልባት በ2004 ዓ.ም ስሪላንካ አካባቢ የነበረውን ሱናሚ አይታችኋል። ሱናሚ በፊልም ላይ ልክ ሱናሚ በተነሳ ጊዜ ውሃው እስከ ሰማይ ድረስ ነበር የሚሄደው። እና እኔ እንደውም የማውቀው አንድ ቤተክርስቲያን፣ የሰማሁት አንድ ቤተክርስቲያን 45 አማኞች የነበሩበት አንድ ሰው እያቃለው ያን ሚሽን የሚመራ 45 አባሎች የነበሩበት እያመለኩ እንዳለ በውሃው ተወስደዋል። ወደ ሚሊየን አካባቢ ሰዎች ሞተዋል። አንድ ጊዜ ከዛ በኋላ ደግሞ ሱናሚ በጃፓን ተነስቶ ቤቱን ብድግ አድርጎ እያንገዋለለ መኪና በመኪና ሲወስድ በጣም ኃይለኛ ኃይል ነው። ልክ እንደዚህ አይነቱን ነገር ሲያይ ነው ኖህ በፍርሃት ተነድቶ ነው የሚለው፣ ይሄ የግሪኩ ቃል፣ በፍርሃት ተነድቶ ቤተሰቡን ለማዳን ኖህ በእምነት መርከብን አዘጋጀ። እምነቱ ያለው በመርከብን በማዘጋጀቱ ላይ ነው። ይሄ ይሄ ጥፋት ይመጣል ብሎ እግዚአብሔር ሲነግረው አንተን፣ ቤተሰብህን እና ሌሎችን ፍጥረታት አድናለሁ ብሎ ሲል በእምነት ወደ መርከብ ማዘጋጀት የሄደው ፍርሃቱ ነድ ቶታል ነው የሚለው የእግዚአብሔር ቃል። አሁን ኦኬ፣ እዚህ ጋር እናቆመው የኖህን ነገር። ልክ እግዚአብሔር ለኖህ እንደነገረው ለእኛ አሁን እየተናገረን ያለው ይሄ ዓለም በሙሉ በውሃ አይደለም አሁን የሚጠፋው በውሃ ቢሆን ኦኬ እንደ አንዳንድ ነገር ላይ ተንጠልጥለን እንድናለን ልንል እናስብ ይሆናል። ግን በኖህ ዘመን ተንጠልጥሎ የዳነ ሰው የለም። አሁን ግን በእሳት ነው የሚጠፋው ልክ ለኖህ እንደተነገረ ለእኛም እየተነገረን ነው። መልእክቱ ለኖህ የተነገረው መልእክት አይነት ነው ለእኛም የሚነገረን ይሄ ዓለም በሙሉ አንድ ቀን በእሳት ተቃጥሎ ይጠፋል። ይሄ ሊያስፈራን አይገባም። እኔ ክርስቲያኖችን በፍርሃት ከዚህ በር ሳትወጣት ሞታለህ ምናምን የሚሉ ሰዎች አሉ። ዛቲ ዜ ጆክ ጆክ ነው፣ ያ ትክክልም አይደለም። መኪና ሊገል ነበር፣ መኪና ሊያጠፋ ነበር፣ እንደዚህ ሆነ እንደ ምናምን የሚሉ ሰዎች ትክክለኞች አይደሉም። ግን የእግዚአብሔር ቃል የሚናገረው ነገር ይሄ ሰማይና ምድር እንዳለ በእሳት ይጠፋል። ያስፈራል። ልክ ይሄ የሚያስፈራው ነገር እንደዚህ የሚመጣ ከሆነ እኛ ምንድነው እርምጃ መውሰድ ያለብን? ልክ ኖህ በፍርሃት ቤተሰቡን ለማዳን እንዳደረገው እኛ በእሳት ውስጥ የሚድን መርከብ አለ ተብሎ አልተነገረንም። ግን በእሳት ውስጥ የሚያድን ኃይል አለን ለእኛ ማነው እሱ? ጌታችን ኢየሱስ ክርስቶስ ነው። በጌታ በኢየሱስ ውስጥ በመሆን ቤተሰባችንን በሙሉ በጌታ በኢየሱስ ውስጥ እንዲሆን በማድረግ ሕይወታችን በጌታ በኢየሱስ ላይ የተመሰረተ እንዲሆን ማድረግ ይኖርብናል። ልክ ኖህ እንዲህ ነገር ነው ያደረገው። ያኔ ለኖህ ይህን አድርግ ይህን አድርግ ብሎት ነበር። ለእኛ እንዲያድርጉ እንዲያድርጉ አይደለም። በዛ በእሳት ውስጥ ሰማይና ምድር ሲያልፍ እኛ የምንጠብቀው አዲስ ሰማይና ምድር አለ። ይህ የመጨረሻው ቃል ያንን ነው የሚያሳየው። እኛ ግን ምን እንጠብቃለን? 13 እና 14 ይሁን እንጂ በእሱ የተስፋ ቃል መሰረት በዛ ጽድቅ የሚኖርባቸውን አዲስ ሰማያትንና አዲስ ምድርን እኛ እንጠብቃለን። እኛ ይሄ ሰማይና ይሄ ምድር ከነኮተቱ ሲያልቅ የምንገባበት አዲስ ሰማይና አዲስ ምድር አለ። ያንን በልባችን መጠበቅ አለብን። ያንን እኛ መስራት አንችልም። ኖህ መርከብ ሰርቷል። እኛ ያንን አዲስ ሰማይና አዲስ ምድር እዚህ ምድር ላይ አንሰራ። ለእኛ የተነገረን ነገር ያንን አዲስ ሰማይና አዲስ ምድር እንደምትገቡበት በእምነት ጠብቁ ነው። ይሄ በጣም አስፈላጊ ነው። ሀ ለ ብዬ የተናገርኳቸው እነዚህን ነው። አዲስ ሰማይና አዲስ ምድር እንጠብቃለን። ግን ምን አይነት አዲስ ሰማይና አዲስ ምድር ነው? ጴጥሮስ ሲናገረው ጽድቅ የሚኖርባቸው ቦታዎች ናቸው። ውሸት፣ ማጭበርበር፣ ማስመሰል የማይኖርባቸው የጌታ መንግስት እውነታ ግልጽ የሚሆንባቸው ቦታዎች ናቸው። ራእይ ምዕራፍ 22 የመጨረሻው እዛ አዲስ ሰማይና አዲስ ምድር ውስጥ ውሸታሞች፣ አስማተኞች፣ ሰው የሚጠሉ ተንኮለኞች፣ ምናምኖች ምናምኖች ብሎ ዘርዝሩ አስቀምጧል። እዛ በፍጹም አይገቡም። እኛ ብቻ ነን የምንገባበት እኛ ደግሞ የምንገባው ከሰዎች የተለየን ሳይሆን በጌታ በኢየሱስ ላይ በማመናችን ነው። እግዚአብሔር ይመስገን። ስለዚህ ማጠቃለያ ሀሳቤ ስለዚህ ተወዳጆች ሆይ እንደዚህ ያሉ ነገሮችን እየጠበቃችሁ በሱ በሰላም እንድትገኙ ትጉዎች፣ እንከን የለሽና ያለነቀፋ ነቀፋ ሁኑ። ታያላችሁ? እነዚህ በጣም ቁልፍ ማጠቃለያ ሀሳቦች ናቸው። እነዚህን ነገሮች እየጠበቃችሁ ያለ መሆን ያለባችሁ ነገር አለ። በሱ በሰላም እንድትገኙ አንድ ሁለተኛ ትጉዎች እንድትሆኑ፣ ሁለት በመንፈሳዊ ነገር በማንኛውም ነገር፣ ሶስት እንከን የለሽ እንድትሆኑ፣ አራት ያለ ነቀፋ እንድትሆኑ አስፈላጊ ነው፣ በዚህ ምድር ላይ አሁን ባለንበት ዘመን ላይ። ስለዚህ በዚህ በሁለተኛ ጴጥሮስ ላይ የጌታን ዳግም ምጽአት በተመለከተ ተደጋጋሚ ቃል የሆነው ነገር እንጠብቃለን እየጠበቃችሁ ጠብቁ ጠብቁ ጠብቁ የጌታን ዳግም መምጣት ጠብቁ ለምን ጌታችን ኢየሱስ ክርስቶስ ይመጣልና ይሄ የህይወታችን መሰረት እንዲሆን እግዚአብሔር ይርዳን የመጀመሪያው መምጣት ጊዜ እነዚህ ኤሊት የተባሉት የሃይማኖት ዋና ስኮላሮች ጭራሽ ዘንግተውት ነበር ጌታ ኢየሱስ ክርስቶስ መጀመሪያ ጊዜ እንደሚመጣ ተነግሯቸዋል። በደንብ ከድንግል እንደሚወለድ ኢሳያስ 14 በጣም በተዋረደ ቦታ እንደሚመጣ ግን በቤተልሄም ደግሞ እንደሚወለድ ነገሮች በሙሉ በማስተዋል ላይ ቢሆኑ ኖሮ ጌታ ኢየሱስን በደንብ ሊቀበሉት ይችሉ ነበር እና አሁንም ጌታ ኢየሱስ እንደሚመጣ ዳግም እንደሚመጣ በማስተዋል ለዛ ሳንጨነቅ ሳንረበሽ አዲስ ሰማይና አዲስ ምድር ውስጥ እንደምንገባ በማሰብ ክርስቶስ ኢየሱስን ወክለን መመላለስ ይገባናል። ቅዱስ እግዚአብሔር ስለ ቅዱስ ቃሉ እየተመሰገነ ይሁን። አሁን ከናንሲ ጋር ቁጥር 11ን ዘምረን እንጨርሳለን። ቁጥር 11 እሰይ በሰማይ ቤት አለኝ እሰይ። አዲስ ሰማይ አዲስ ምድር የምንጠብቅ ሰዎች ይህን መዝሙር እንዘምራለን። Guter Rasselhand. Besser, my besser, allen. besser, sei besser, besser, besser, allen. es sei besser, my besser, allen bei Jesus Christus besser, <laughs> besser, <laughs> besser, <laughs> besser, besser, besser, besser, besser, besser, besser, besser, besser, ባለ ኮከብ ዘውድ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ ኃጢአቴን ሁሉ አጥፍቶልኛል ኃጢአቴን ሁሉ አጥፍቶልኛል ኃጢአቴን ሁሉ አጥፍቶልኛል የሰማይ ቤቴ ሊያወርሰኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ ከመላእት ጋር እዘምራለሁኝ ከመላ እትጋር እዘምራለሁኝ ከመላ እትጋር እዘምራለሁኝ በኢየሱስ ክርስቶስ ከታመንኩኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታ ባልተሰማ ዜማ ክብሩን እንገልጣለን ባልተሰማ ዜማ ክብሩን እንገልጣለን ባልተሰማ ዜማ ክብሩን እንገልጣለን በሰማይ ቤት ከቅዱሳን ጋር እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታ መንኩኝ የአምላኬን ፊት አየዋለሁኝ የአምላኬን ፊት አየዋለሁኝ የአምላኬን ፊት አየዋለሁኝ በኢየሱስ ክርስቶስ ከታ መንኩኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ። አንድ የመጨረሻ ነገር እዚህ መካከላችን ታደሰ የሚባል ልጅ አለ። ከኢትዮጵያ ውስጥ ዲቪ እድል ካገኙ ሰዎች መካከል አንዱ ሆኖ ያው እዚህ ስፖንሰር የሚያደርገው ሰው ሲጠየቅ እኛን ጠየቁን እና ስፖንሰር አድርግ ነው። ያው መጥቶ መካከላችንን ያለው ከእኛ ጋር ነው የመጣው እና አንዲት ልጅ እንደዚሁ መስከረም መጨረሻ አካባቢ የምትመጣለች። እንዲሁ ስፖንሰር ያደረግናት አማኞች ናቸው። ያችን እሱም እና ታደሰን ሰላም በሉት። በኋላ ስትወጡ አሁን ስለሰማነው ቃል ከወንድማችን ከቴዎድሮስ ጋር እንጸልያለን። እንጸልይ